ሰላም እንደምናመሻችሁ የጋቢና ቪ አድማጮች የዕለተ አርብ ጥቅምት 26 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ እናመሻለን። ከእነዚህ መካከል ጥቂቶቹን እናስተዋውቃችሁ። ከዛ በኋላ ይሄ መብቶች ገደብ ከሚገባው በላይ ዜጎች ላይ ጫና እንዳያሳድር ወይም አለማሳደሩን የሚከታተል የሚቆጣጠር የዚህ አስቸኳይ ጊዜ አዋጅ አፈጻጸም የሚከታተል አካል እንደሚቋቋም ዜነት ጋድ የኢትዮጵያ ፓርላማ ባልጸደቀው የአስቸኳይ ጊዜ አዋጅ ዙሪያ አስተያየታቸውን የሰጡንን የሕግ ባለሙያ አቶ አመሀ መኮንንን የሰማችሁት በዚህ ዙሪያ ዘገባለን።

አሁን ደግሞ የሰማችሁት የፎቶግራፍ ባለሙያውን መክበብ ታደሰን ነው፤ የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣዕም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮኛለን። አሁን ሀብታሙ ስዩም ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች አዘጋጅቶ እየጠበቀን ነው። ወደ ሀብታሙ አመሰግናለሁ ስመኝሽ ኢትዮጵያ ውስጥ ያለው ግጭት አንድ ዓመት ማስቆጠሩን አስመልክቶ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባስተላለፈው መልእክት በመንግስቱ ውስጥ ያሉም ሆነ ከመንግስቱ ውጭ የሆኑ በመላ ሀገሪቱ ያሉ መሪዎች አፋጣኝ እርምጃዎችን በመውሰድ የሀገሪቱን ህዝቦች ስቃይ እንዲቀንሱ ጠይቀዋል ዩናይትድ ስቴትስ በተለይ በማህበራዊ መገናኛዎች ላይ በሁሉም አካላት እየተሰራጩ የሚገኙ አደገኛ ትርክቶች በህዝቦች መካከል ሊደርስ የሚችል ግጭትን ያባብሳሉ የሚል ስጋት እንዳሳስባት በድጋሚ አስታውቋል ግጭት የሚያባብሱ ቃላት ሁኔታውን ያፋፍማሉ፣ ሰላማዊ መፍትሄን የበለጠ ያሸሻሉ ሲል በመግለጫው ላይ ያወሳው መስሪያ ቤቱ በአዲስ አበባ ብሔርን መሰረት ያደረጉ አግባብነት የሌላቸው እስራዎች እየተፈጸሙ መሆኑ መሰማቱም እንዳሳሰበው አስታውቋል። መስሪያ ቤቱ የሀገሪቱን አንድነትና ክብር ለመጠበቅ ሁሉም ኃይሎች መሳሪያ እንዲያወርዱ፣ ንግግርም እንዲጀምሩ ጥሪ አቅርቧል። የኢትዮጵያ መንግስት የህዝብ መካከል በሆኑ የትግራይ ስፍራዎች ላይ የአየር ጥቃት መፈጸሙን፣ ብሔር ተኮር ሚሊሻዎችን ማደራጀቱን ጨምሮ የጦርነት ዘመቻውን እንዲያቆም ኤርትራ ደግሞ ጦሯን ከኢትዮጵያ እንድታስወጣ የትግራይ ህዝቦች ነፃ አውጪ ግንባርና የኦሮሞ ነፃ አውጪ ግንባሮች ወደ አዲስ አበባ የሚያደርጉትን ግስጋሴ በአስቸኳይ እንዲያቆሙ ጥሪ ቀርበዋል። ሁሉም አካላት ህይወት አድን ድጋፍ ለሚያስፈልጋቸው ሰዎች ይዳረስ ዘንድ የሰብዓዊ ድጋፎችን ይለፍ እንዲፈቅዱና እንዲያፋጥኑ፣ ለሰላም ዘለቄታዊ መንገድ ለመክፈት ያለ ቅድመ ሁኔታ የተኩስ ማቆም ድርድር እንዲጀምሩም አሳስቧል። ኢትዮጵያውያን ተገናኝተው ለሰላም መፍትሄ እንዲፈልጉ የኬንያ ፕሬዚደንት ውሁሩ ኬንያታ ጥሪ አሰምተዋል። የዩጋንዳው ዩዌሪ ሙሴቬኒ በበኩላቸው የኢጋድን ስብሰባ ጠርተዋል። ወገኖቹ በአስቸኳይ ውጊያና በጸብ መፈላለግ እንዲያቆሙ ኢጋድ ጠይቋል። የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ አስተዳዳሪ ሳማንታ ፓወር የፕሬዚደንት ኬንያታን ደብዳቤ የማንቂያ ጥሪ ብለውታል። ፕሬዚደንት ኬንያታ በሀገራቸው ግዛት እንዲሁም በዓለም አቀፍ ደረጃ ባላቸው ኃላፊነቱ ይህ ውጊያ ከተቀሰቀሰ አንስቶ አስጨናቂው ቀውስ ፍጻሜ እንዲኖረው በንቃትና በትጋት ሲጥሩ መቆየታቸውን አስታውሰው ከአንድ ዓመት በኋላ ግጭቱ ከመቆም ይልቅ የተባባሰ መምጣቱ በጥልቅ እንዳሳሰባቸው ተናግረዋል። ይህ በእንዲህ እንዳለ የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ አባል ሀገሮች መሪዎች በኢትዮጵያ ቀውስ ጉዳይ ላይ እንዲመክሩ ለፊታችን ህዳር 7 2014 ዓ ም ስብሰባ መጥራታቸውን የዩጋንዳ የውጭ ጉዳይ ሚኒስትር ዴኤታ ኦኬሎ ኦሪየመን ጠቅሰው ሮይተርስ ዘግቧል። የዩጋንዳው ፕሬዝደንት ከጠቅላይ ሚኒስትር አብይ አህመድ ጋር እየተነጋገሩ መሆናቸውን ሚኒስትሩ ገልጸው የትግራይ ቡድን ለድርድርና ተኩስ ለማቆም ዝግጁ አለመሆኑ ፕሬዝደንቱን አሳስበዋቸዋል ማለታቸውን የዜና አውታሩ ጽፏል። በሌላ በኩል ግን ኢጋድ ትናንት ባወጣው መግለጫ ተዋጊዎቹ የኢትዮጵያ ወገኖች ከግጭት እንዲታቀቡ በጸብ መፈላለጋቸውን በአስቸኳይ እንዲያቆሙና ተኩስ ማቆም በሚቻልበት ሁኔታ ላይ እንዲመክሩ መጠየቁንም ሮይተርስ ዘግቧል። ዩናይትድ ስቴትስ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና እንግሊዝ እንደ አውሮፓያን አቆጣጠር ጥቅምት 25 የሲቪሉ መንግስት በወታደራዊ ግልበጣ በተወገደባት ሱዳን ዲሞክራሲያዊነትና ሰላማዊነትን እንደሚደግፉ አስታውቀዋል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አማካኝነት አራቱ ሀገራት ለሱዳን በሚል የወጣ መግለጫ በሱዳን ባለው አሳሳቢ ሁኔታ የዓለም አቀፉን ማህበረሰብ ስጋት እንጋራለን። የሲቪል መር የሽግግር መንግስት ተቋማት በአስቸኳይ ሙሉ በሙሉ ወደ ቦታቸው እንዲመለሱም እንጠይቃለን ብለዋል። አራቱ ሀገሮች የአስቸኳይ ጊዜ አዋጅ ተነስቶ በሁሉም የፖለቲካ ድርጅቶች መካከል ንግግር እንዲጀመር፣ ሰላምና ደህንነት በቅድሚያ እንዲረጋገጥ ጥሪያቸውን አቅርበዋል። የአውሮፓ ህብረት የመድኃኒት ቁጥጥር ተቋም የዩናይትድ ስቴትሱ የመድኃኒት አምራች መርክ ያቀረበውን የኮቪድ-19 መከላከያ እንክብልን በተመለከተ የተፋጠነ ግምገማ እንደሚያደርግ ተሰምቷል። የተቋሙ ውሳኔ የተሰማው ብሪታንያ የሚዋጠውን እንክብል በስራ ላይ እንዲውል ፍቃድ በመስጠት የመጀመሪያዋ ሀገር ከሆነች በኋላ ነው። ተቋሙ ሞልኖፒራቪር የሚል ስያሜ ያለውን መድኃኒት በተመለከተ እስከ መቼ የእውቅና ውሳኔውን እንደሚሰጥ የጊዜ ገደብ አላስቀመጠም። እያንዳንዱ የህብረቱ አባል ሀገር እንክብሉን ለድንገተኛ አገልጋሎት እንዲጠቀምበት ና ከመሰጠቱ በፊት እንደሚመክር የክትባት ስትራቴጂ ኃላፊው ማርኮ ካቫላሪ ተናግረዋል። በትናንትናው ዕለት የብሪታንያ የመድኃኒትና የጤና ጥበቃ ምርቶች ተቆጣጣሪ ተቋም እንክብሉ በሥራ ላይ እንዲውል በፈቀደበት ወቅት የሀገሪቱ ጤና ማህበረሰብ ጥበቃ ተቋም ጸሐፊ ሳጂድ ዳቪድ ቀኑን ታሪካዊ ሲሉ ጠርተውታል። ዩናይትድ ስቴትስ ለመድኃኒቱ ከዚህ ወር መጨረሻ በፊት ፍቃድ ልትሰጠው እቅድ የላትም። የዋይት ሀውስ የኮሮና ቫይረስ ምላሽ አስተባባሪ ጄፍ ዛይንቴዝ የዩናይትድ ስቴትስ መንግስት አንድ ነጥብ ሰባት ሚሊዮን ያክሉን ለመግዛት ካስፈለገም ለመጨመር መሰናዳቱን ተናግረዋል። ዳመጣችሁት ያላችሁት ጋቢና ቪኦኤ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ በ19 ሜትር ባንድ 15580 ኪሎ ሄርዝ ይተላለፋል። ለሬዲዮና ለሬዲዮ በቴሌቪዥን እና ለቴሌቪዥን ተመልካቾቻችን ደግሞ በመደበኛው የኢትዮ ሳት ቻናላችን ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክና ና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እንለፍ። የኢትዮጵያ የሕዝብ ተወካዮች ምክር ቤት ሀገሪቱን ከተጋረጠባት የሕልውና እና የሉዓላዊነት አደጋ ይከላከልላታል ያለውን የአስቸኳይ ጊዜ አዋጅ አጽድቋል። ሀብታሙ ስዩም የዚህን አዋጅ ሕጋዊነትና በተግበራው ውስጥ ሊደረጉ ስለሚገባቸው ጥንቃቄዎች ከታዋቂው የሰብአዊ መብት ጉዳዮች ጠበቃ አቶ አመሃ መኮንን ጋር አጭር ቆይታ አድርጓል። አቶ አመሃ የኢትዮጵያ ሕግ ባለሙያዎች ለሰብአዊ መብቶች የተሰኘ ተቋምም ስራ አስኪያጅ ናቸው። ሀብታ ሙስዩም ለአቶ አመሃ ካቀረበላቸው ቀዳሚ ጥያቄን ጀምር በአንድ ሀገር ውስጥ የአስቸኳይ ጊዜ አዋጅ ታወጀ ሲባል ምን ማለት ነው? ይህ አዋጅስ መታወጁ የሀገሪቱን መደበኛ የህግ ተግበራ በምን መልኩ ይቀይረዋል? አስቸኳይ ጊዜ አዋጅ ወይም ስቴት ኦፍ ኢመርጀንሲ በተለያዩ ምክንያቶች ሊታወጅ ይችላል። በዋናነት የአንድ ሀገር ጸጥታ ሳን አደጋ ላይ የሚጥል አመፅ ወይም ይህን የመሰለ እንቅስቃሴ ሲፈጠር የአስቸኳይ ጊዜ አዋጅ የሚታወጅበት ሁኔታ አለ። ሌላው ደግሞ በተፈጥሮ አደጋ ምክንያት ነብስ ማዳን ታዳፊ እርምጃዎችን መውሰድ የሚያስፈልግ ሲሆን እንደዚሁ የአስቸኳይ ጊዜ አዋጅ ማወጅ ይቻላል። የተለመደ ነው። በብዙ ሀገሮች በህገ መንግስት ደረጃ ተቀመጠ የመንግስት ኃላፊነት ነው ብሎ መውሰድ ይቻላል። መንግስት ዜጎችን ደህንነት ከየትኛውም አደጋ፣ በተለይ ኢንዲስክሪሚኔት ከሆነ አደጋ የመጠበቅ ኃላፊነት ስላለ ይሄ ልዩ መብት ወይም በግዴታም ይሆናል። በህገ መንግስት ደረጃ የተፈቀደ ነው። ለመንግስት የሚሰጠው ልዩ አቅም ምንድን ነው? ከመደበኛው የህግ አስተዳደር ባለ ሁኔታ እንዳልኩት አደጋውን ክብደት እና አጣዳፊ አይነት ባገናዘበ ሁኔታ መንግስትም ይሄን የተፈጠረ ሰው ሰራሽ ወይም የተፈጥሮ አደጋ ከፍተኛ ጉዳት በህዝብ ላይ ከማድረሱ በፊት ለመቀልበስ እንዲችል እድል የሚሰጥ ልዩ ሁኔታ ነው ማለት ነው። እርስም እንደሚያውቁት ኢትዮጵያ የአስቸኳይ ጊዜ አዋጅ አውጃለች። ይሄ አዋጅ በዛሬው እለትም በሀገሪቱ የህዝብ ተወካዮች ምክር ቤት እንደጸደቀ ሰምተናል። በመንግስት በኩል የቀረበውን ሀሳብ ነው አዋጁ የታወጀው የተጋረጠ የለዋላዊነትና የህልውናን አደጋ ለመከላከል እንደሆነ አስታውቋል። ይህ አዋጅ ኢትዮጵያ ያለችበትን ሁኔታ በምን መልኩ ሊያሻሽለው ይችላል? መነሻውን በመንግስት የተገለጸውንም ሁላችንም እንደምናውቀው አሁን በኢትዮጵያ ውስጥ ከትግራይ እና በፌዴራል መንግስት መካከል በተፈጠረው ልዩነት እና ያን ተከትሎም በተፈጠረው አሁን ድረስ እየተካሄደ ባለ ጦርነት ምክንያት የብዙ ሰዎች ሕይወት አደጋ ላይ ወድቋል። ብዙ የሰብአዊ ወጣቶች ተፈጽመዋል። ጦርነቱም ተስፋፍቶ ትግራይ ክልል ውጭ በአማራና በአፋር ክልሎችም እየተካሄደ ነው ያለው። ከዛም በላይ የመስፋፋት ስጋት እንዳለ በቅርብ እየታየ ነው። በዛ ላይ እንግዲህ ጦርነቱ ደግሞ በተለይ ከፌደራል መንግስት ጋ ጦርነት ውስጥ የገባው አካል ትግራይ ማህበረሰብን መጠብቃል ነው በሚል ነው ቲፒኤልኤፍ። ከዚህ አንጻርም በትግራይ ማህበረሰብ በኩል ቀላል የማይባል ድጋፍ ያለው እንደሆነ የሚታወቅ ነው። ድጋፉ መነሻው ምንም ይሁን ማለት ነው። ስለዚህ በመንግስት በኩል ይሄ ጦርነት በግንባር ከሚካሄደውም በላይ በተለይ በቲፒኤልኤፍ ደጋፊዎች በኩል አገሪቷ ጠቅላላ ሁሉ የተለያየ መንገድ የሚካሄድ ነው የሚል ስጋ አድሯል። በተለይ ይሄ በደሴ ላይ እና በኮምቦልቻ አካባቢ ታየው ከተባለም ሁኔታ ጋር የተያያዘ ነው። ስለዚህ ይሄ ጦርነት በግንባር ከሚካሄደው በላይ በየትኛውም የሀገሪቱ ክልል በቀላሉ ለኮስ ለአመት መነሻ ሊሆን የሚችል ለንብረት መውደም፣ ለህይወት መጥፋት ሊሆን ይችላል የሚል ስጋት እንዳለ በመንግስት በኩል ተገልጿል። ስለዚህ ይሄንን ለመቀልበስ የአስቸኳይ አዋጅ ታውጇል። ነው የተፈጠረውን ችግር በምን ያህል ሊቀለብሰው ይችላል የሚለው ነገር ጦርነቱ ወይም ችግሩን ለመፍታት ጦርነቱ ብቸኛው አማራጭ ነው ብሎ የሚታሰብ ከሆነ በእርግጠኝነት በተለይ በቲፒል በኩል ጦርነቱን ወደ ሌሎች አካባቢዎች ለማስፋፋት የሚደረገው ሙከራ ወይም ፍላጎት በእጅጉ ይገድባል የሚል እምነት አለ። ነገር ግን በዘላቂነት ይሄ ግጭት ይሄ ጦርነት ያስቆማል ወይ የሚባል ከሆነ ጥያቄ እሱ ላይ ብዙ መወያየት የሚጠይቅ ነገር አለ። በዚህ ኃይል እና የዚህ ኃይል ደጋፊ በሆነው ማህበረሰብ በኩል ያሉትን መሰረታዊ መሆነ መሰረታዊ ያሉ ጥያቄዎችን በዘላቂነት ለመፍታት ያስችላል ከሆነ ጥያቄው በዛ በኩል በኔ በኩል ብዙ ጥርጣሬ አለኝ። እንዲህ አይነት ግጭቶች ቶች መስፋፋት በመቀነስ ብቻ በዘላቂነት ይፈታል የሚል ነገር መውሰድ ያስቸግራል። ይልቁንም ለግጭቱ መነሻ የሆኑትን ፖለቲካዊ ጥያቄ ጥያቄዎች ተነጋግሮ ለመፍታት በሚኖር ፍላጎት ምናልባትም ከፍላጎት ባለፈ በሚኖር ቁርጠኝነትም ካልታገዘ ችግሩን ዘላቂነት ለመፍታት መፍትሄ ይሆናል የሚል እምነት የለኝም በበኩሌ ከዚሁ ጋር በተያያዘ በዚህ አዋጅ መሰረታዊ የሚባሉ በሀገሪቱ ህገ መንግስት ውስጥ የተጠቀሱ መብቶች ገደብ ተደርጎባቸዋል የመናገር ነጻነት የመንቀሳቀስ መብቶችንም መጥቀስ ይቻላል ይሄ በበኩሉ ህብረተሰባዊ ጫናን አይፈጥርም ወይ? ሀገሪቱ ለማስለመድ የሞከረችውን የዲሞክራሲ ጅምር ላይ ደንቃራ አይሆንም ወይ? ብለው የሚጠይቁ ሰዎች አሉ። ነሳት ያለብን አሁን ይህን አስቸኳይ ጊዜ አዋጅ ለማወጅ ህገ መንግስቱ በሚጠይቀው ሁኔታ አስገዳጅ ሁኔታ ተፈጥሯል አልተፈጠረም ነው። በእኔ በኩል ተፈጥሯል የሚል እምነት አለ። ያ ከሆነ በባህሪው አስቸኳይ ጊዜ አዋጅ በእርግጥም መብቶችን በእርግጥ በፍጹም የማይገደሙ መብቶች አሉ። ለምሳሌ በህይወት የመኖር መብት፣ ፍትሀዊ ዳኝነት የማግኘት መብት የመሳሰሉ በማናቸውም ሁኔታ የማይገደሙ መብቶች አሉ። ይሄንን ህገ መንግስት የሚያስቀምጣቸዋል። ከዛ ውጭ ግን አስቸኳይ ጊዜ አዋጁን ለማወጅ በቂ ምክንያት አለ ብለን እስካመንግ ድረስ የተወሰኑ መብቶች እና ነፃነቶች መገደባቸው የማይቀር ነው። ዓለም አቀፍ የዚህ አይነት እርምጃ ትንታኔዎችም እንደሚገልጹት እነዚህ መብቶች ይገደባሉ። ግን መብቶቹ በህብረተሰቡ ላይ እንደተባለው ተመጣጣኝ የሆነ ጫና እንዳያሳረፉ ሊደረጉ የሚገባቸው ጥበቃዎች አሉ። ለምሳሌ አንዱ የአስቸኳይ ጊዜ አዋጁ በጊዜ የተገደብ መሆን አለበት። ይህም አዋጅ ለስድስት ወር ነው የታወጀው። እንደ አስፈላጊነቱም ሊራዘም ወይም ከዛ ባጠረ ጊዜም ሊቋረጥ እንደሚችል በአዋጁ ተመልክቷል። ከዛ በኋላ ይሄ የመብቶች ገደብ ከሚገባው በላይ በዜጎች ላይ ጫና እንዳያሳድር ወይም አለማሳደሩን የሚከታተል የሚቆጣጠር የዚህ አስቸኳይ ጊዜ አዋጅ ፈጣጠም የሚከታተል አካል እንደሚቋቋም ይደነግጋል። ይሄ በአዋጅ ተመልክተዋል። ይሄ አካል ኃላፊነቱን በሚገባ መወጣት አለበት። ከዚሁ ጋር ተያይዞ የሲቪል ማህበራት በተለይ የኢትዮጵያ ሰብዓዊ መብት ኮሚሽንን የመሳሰሉ አካላት ደግሞ በዚህ አዋጅ አፈጻጸም እንደተገለጸው በዜጎች ላይ ከሚገባው በላይ ጫና አለማሳደሩን መከታተል እና የማረም እርምጃዎች መወሰድ አለበት። በዚህ መታገዝ አለበት። አለበለዚያ አስቸኳይ ጊዜ አዋጅ በባህሪው መብቶችን እንዲገደቡ የሚፈቅድ የሕግ ስርዓት ነው። ግን መብቶቹ ሲገደቡ እንዳልኩት ከሚገባው በላይ በህብረተሰብ ላይ ጫና እንዳያደርግ ለመቆጣጠር፣ ለመከታተል የሚያስችሉ የተለያዩ ስርዓቶች ይዘረጋሉ። በዚህ አዋጅም የተመለከቱ ነገሮች አሉ። ከዚህ አንጻር እጅግ በጣም አመሰግናለሁ ጠበቃ መሀመኮንን መልካም ምሽት ይሁንልህ። እኔም አመሰግናለሁ አቶ ሀብታሙ ሌ ስሚ ጋቢና ቪኦኤ በየዕለት ወደ እናንተ የሚደርስ የወጣቶች ድምጽ ነው። ተከታዩ ዘገባችን ደግሞ አንድ የፎቶግራፍ ባለሙያ ያስተዋውቀናል። ባለሙያው መክበብ ታደሰ ይሰኛል። መክብብ ከቅርብ ዓመታት ወዲህ እጅግ ታዋቂነት እያተረፉ ከመጡ ወጣት የፎቶግራፍ ባለሙያዎች መካከል አንዱ ነው። መክብብ ከፎቶግራፍ ሙያው ጎን ለጎን ጉጉት የተሰኘ በድህረ ገጽ ላይ የሚሰራጭ ሙዚቀኞችን፣ የፎቶና የስዕል ባለሙያዎችን፣ እንዲሁም የፋሽን ባለሙያዎች የሚዘከሩበት መጽሔት አጋር መስራችም ነው። መክብብ በልጅነቱ አባቱ የስነ ሕንፃ ወይም አርክቴክት እንዲሆንላቸው ብለው ያስጀመሩት የስዕል ትምህርት አሁን ወዳለበት የፎቶግራፍ ሙያ እንዲገባ እንደገፋፋው ይናገራል። ኤደን ገረመው ከመክብብ ታደሰ ጋር የነበራትን ቆይታ እንደሚከተለው አጠናቅረዋለች። መክብብ ታደሰ ከአመታት ወዲህ በፎቶግራፍ ጥበብ ስሙ የሚዘወተር ሰው ሆኗል። የፎቶግራፍ ባለሙያ የሆንኩት ሠዓሊ መሆን ስላልቻልኩ ነው እያለ የሚቀልደው መክበብ ከስነ ስዕል እና ከቀለማት እንዲሁም ከብርሃን ጋር የተዋወቀው ገና በልጅነቱ ነው። ድሮ አባቴ ክረምት ክረምት ስዕል ያስተምረን ነበረ። ትስል ትምህርት ቤት አርክቴክት እንድንሆን ነበር የሚፈልገው ትዝ ይለኝ። ከዛ አንድ ዩኒቨርሲቲ ተመደብኩኝና እዛ ዩኒቨርሲቲ እንዳቀድኩት አልሄደም። ከዛ እዚህ መጥቼ የፎቶ ሙያውንና የቢዝነስ አድሚኒስትሬሽንን ደግሞ በማታ እያለኩኝ እሱን ጀመርኩት። በድሮ የተጠነሰ ሀሳብ ነው። በአባቴ አርክቴክት እንድንሆን ይፈልግ የነበረው ነገር በጣም ከስዕል ጋር እንውል ስለነበረ በአክሲም ደግሞ የድሮ ባለቤቷ በጣም ብዙ የስዕል መጽሐፎች ነበሩትና ያን ነገር አብሮ ተያይዞ ጊዜ ኢንላይትመንት የሚላለ ዞም ሄብቺ በተለያየ ጊዜ ውስጥ ወስጃለሁ። ድሮ ደግሞ ያው ክረምት ትምህርት ሲዘጋ ሶስት ሶስት ሶስት ወር እያለ እንወስድ ነበር እና ያው በሞላ ጎደል ወደ ሁለት ዓመት የሚሆን አካባቢ ኮርስ ወስጃለሁ። ግን ከዛም በላይ ደግሞ በጣም ብዙ ጓደኞቼ ሳሪዎች ናቸው እና ከእነሱ ጋር ማንሸራሸር አለ፣ ከቀለም ጋር መዋል አለ፣ ከቅጥር ጋር መዋል አለ። እሱ እሱም ተጽዕኖ ነበረው። ከአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት በንግድ ስራ አስተዳደር ተመርቆ ከወጣ በኋላ በግራፊክስ ጥበብ ስራ መጀመሩ የሚገልጸውን መክበብ የግራፊክስ ወይንም የንድፍ ስራና የፎቶግራፍ ስራ ተያያዥ መሆናቸውን በመረዳቱም ፎቶግራፍ ማንሳት እንደጀመረ ይናገራል። መክበብ የመጀመሪያውን ሙሉ የባለሙያ ወይም የፕሮፌሽናል ካሜራ እንዴት ከቅን ወዳጅ እንደተቀበለውም እንዲህ ያስታውሳል። መጀመሪያ ዲስላ ያገኘት አንድ በጣም ቆ በጓደኛ ዲስላ ነበረው እና ምን ያህል የጣርኩ የሞከርኩ እንደነበር ሲያይ ን ካሜራ አዋሴ አዋሰኝና ምናሬን ሰርተህ የራስህን ስገዛ ትመልስልኛለህ አለኝ። ከዛ በዛ ነበር የጀመርኩት። ትናንሽ ስራዎች መስራት ጀመርኩኝ። ወደ ሶስት አመት ሰሩች ጀመር ከዛ በዚህ በዛ ብዬ ል ካሜራውን ስገዛው ያንን የመጀመሪያ ካሜራ እሱ ያዋሰኝን ካሜራ መልስለት ሄድኩ። በጣም አመሰግናለሁ ይህንን ስላዋስከኝ እና አሁን የራሴ መግዛት እያለሁ እና በቃ በቃል አንተ በቃለ ባስገባይ አይ መሰረት ይኸው ካሜራ በቃ መሰረት መልሻለሁ ብዬ ሰጠው። ስሰጠው ምን አለኝ አንተ ልክ እንዳንተ የተቸገረ አንድ ሰው

አዲስ ፎቶ ፌስትን ጨምሮ የተለያዩ የፎቶግራፍ አውደ ርእዮች ና ትዕይንቶች ላይ የሚሳተፈው መክበብ አሁን የደረሰበት ላይ ለመድረስ ታዲያ በግሉ ብዙ መታገሉን ነው የሚያስታውሰው በዋናነት ከድረገጽ ላይ የሚገኝ ትምህርት ብቻውን በቂ አለመሆኑን በመረዳት በሙያው ትልቅ ደረጃ ላይ የደረሱ ባለሙያዎች ጋር ተጠግቶ መስራት እንዳለበት መረዳቱን ና መንገዱን እንዲመሩትም እርዳታ ማፈላለግ መጀመሩን ይገልጻል ይሄ ሂደት ታዲያ አሁን ለደረሰበት ስኬቱ በ አብነት ለሚያነሳት ከአለም አቀፍ የፎቶግራፍ ባለሙያና የሙዚየም ኃላፊ አይዳ ሙሉነህ ጋር እንዳገናኘ ይገልጻል። አስተማሪ ፍለጋ ይ እና ያው የኢንተርኔትም ከባዱ ነገር ምንድን ነው? ሁሌ የምታውቂው ነገር ነው። ሰርች የምታደርጊው ብዛችሁ ጋር መሽከርከር ይሆናል። ሱዳን ያለ አላካሄር የሚባል ፎቶግራፍ አላገኘኝ። ከዛ በቃ እዛ መጥቼ ፎቶ መማር እፈልጋለሁ አልኩት። ስለው አይዳ ሙሉነህ ታውቃታለህ ወይ? ከአይዳ ጋር አገናኘኝ እሱ አይዳን አይዳን ካገኘት በኋላ በጣም ብዙ ነገሮች መረዳት ቻልኩ፣ መማር ቻልኩ። እሷም እንደ ቀለም ትምህርት ነው ፎቶ መማር ጀመር ሄድ ያለው እሷ የምትሰራው ና ያለው ኤዲት እንዴት እንደምታረቅ ያለው እሷም ይህንን አርግ ይህንን ላይት እንደዚህ አርግ እሱን እባላለሁ አግዛት አለው ፎቶዋን እንዴት ኤዲት እንደምታረግ ታሳየኛለች፣ እንዴት መቆረጥ እንዳለበት ታሳየኛለች። እና በእሷ በኩል ደግሞ ይሄ ለአዲስ ፎቶ ፌስቲቫል የሚባለው የፎቶ ፌስቲቫል በአዲስ አበባ ለሚደረገው የፎቶ ፌስቲቫል የተለያዩ ፎቶግራፊዎች ሲመጡ ከእነሱ ጋር የሀሳብ መለዋወጥ፣ የልምድ መለዋወጥ እንዲኖር እሱሱ ድል ተፈጠረና አድማሱ ሰፋ ማለት ነው። ያ ነበረ ትልቅ የኔ የፎቶ ስራ ላይ ለውጥ የመጣው እንደ እሱ አይነት ሰዎች ደግሞ ለአንድ ሀገር ለወጣቱ በተለይ ምን ያህል ሶስት ወይ እንደሆነ ነገሻችንም ማለት ነው። አሁን እሷ ባትኖር እኔ አልሆንም፣ እኔ ባልኖር ደግሞ ከኔ ስር ያሉ ልጆች አይኖሩም። እንደዛ እያለ በጣም ተያያዥ የትውልድ ጥያቄ ሆኖ ይመጣል። መክብብ ስራዎቹ ሀሳብን ምናባዊ በሆነ መንገድ በመግለጽ በጊዜም ሆነ በተለያዩ ቅብብሎች ውስጥ ያሉና የጎደሉ ብሎ የሚያሰባቸውን ነገሮች በመሙላት የአሁኑን እየከተቡ የኋላውን በምናብ መቃኘት ላይ እንደሚያተኩሩና ይህንን ለማድረግም ፎቶዎቹን ከማንሳቱ በፊት ሀሳቡን መጻፉ እንደጠቆሙም ይገልጻል። ለማስተማራቸው ፎቶግራፎች ምነግረው ነገር ምንድነው? አንድ መጽሐፍ በጣም አስፈላጊ ነገር ነው ብዬሽ ነው የሚያገራቸው ሪ መጽሐፍ ስጨምር ነው ስራዎች የተቀየሩ መ የስራው ከባድ ፓርት ምንድነው? የራስሽን አካባቢ በአዲስ አይነት ማየት ከባድ። አሁን ውጭ ሲሄድ ሰው ሁሉም ነገር ብልቅ የሆነበታል። ግን የራስሽን አካባቢ እንዴት ነው ብልቅ አድርገሽ ምት እንዴት ነው ቦታ ምሰጭ? እሱም ደግሞ እየጻፍ እያሰላሰል ካላየሽ በአመሳቱ ምንም ሴንስ ላይ ሰጥ ይችላል። አንድ እሱ ነው። ሁለተኛ ሰው የሚያስበው በሚያውቀው ቃል ነው። የሚያውቀው ቃል ደግሞ መዳበር የሚችለው በሚያነበው ነገር ነው። የፎቶግራፍ ጥበብ ባለሙያው መክበብ ታደሰ ጉጉት የተሰኘ የፈጠራ ባለሙያዎችን ከህዝብ ጋር የሚያስተዋውቅ ነፃ የድረገጽ መጽሔትም አጋር መስራች ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። ውብ ጥረትና ስኬት የሚደነቅ ነው። እኛም በርታ እንላለን። ተከታዩ መሰናዷችን ደግሞ ወደ ኬንያ ይወስደናል። የኮሮና ቫይረስ ወረርሽኝ በበርካታ ሰዎች የአይምሮ ጤና ላይ ተጽዕኖ እያደረሰ ቢሆንም እንደ ስደተኞች ባሉ በቀላሉ ለጉዳት በተጋለጡ የህብረተሰብ ክፍሎችን የበለጠ ለጉዳት እየዳረገ ነው። በኬንያ የከተማ ስደተኞች መጠለያ ጣቢያም እርዳታ ተቋማት ሰዎች እያጋጠማቸው ያለውን የጭንቀትና የመረበሽ ችግር መቋቋም እንዲችሉ ለመርዳት ጥረት እያደረጉ ነው። በዓለም አቀፍ ደረጃ እየተከበረ የሚገኘውን የአይምሮ ጤና ቀን በማስመልከት ብሬንዳ ሙሉኛ ከናይሮቢ ያደረሰችንን ዘገባ እንደሚከተለው አቀናብረዋለሁ። ከናይሮቢ ከተማ ወጣ ካሉት አካባቢዎች ባንዱ ሴት ስደተኞች ተሰብስበው ከአይምሮ ጤና ጋር የተያያዙ ችግሮችን እንዴት መለየትና መርዳት እንደሚችሉ ዕለታዊ ስልጠና እየወሰዱ ነው። ስልጠናው ዓለም አቀፉ የኮቪድ-19 ወረርሽኝ በአይምሮ ጤና ላይ እያደረሰ ያለውን ተጨማሪ ጫና መቋቋም በሚቻልበት መንገድ ላይ ያተኮረ ነው። አብዛኛውን ጊዜ ሀገራቸውን ጥለው በመሰደዳቸው የሚያጋጥሟቸው አሰቃቂ ሁኔታ ዎች ጫና የሚሆንባቸው ስደተኞች አሁን ደግሞ ወረርሽኙ በገቢ ምንጫቸውና በአናኗሯቸው ላይ እያደረሰ ያለውን ተጽዕኖ መቋቋም አለባቸው። የተባበሩት መንግስታት የስደተኞች መርጃ ድርጅት ቃል አቀባይ ኢጁን ቢዩን ተቋማቸው ይህን ችግር በመፍታት ስራ እንደተጠመደ ያስረዳሉ። 9በየወሩ ይሰጥ የነበረው የማማከር አገልግሎት በኮቪድ-19 ወረርሽኝ ምክንያት በከፍተኛ ሁኔታ ቀንሷል። ስለዚህ እነዚህን ችግሮች ባገናዘበ ሁኔታ የቤት ጉብኝት ወይም የስልክ የማማከር አገልግሎት የሚሰጡ ተጨማሪ የአእምሮ ሐኪሞችንና አማካሪዎችን ለማምጣት የሚያስችለንን እርዳታዎች እያደረግን ነው። ይሄ ስደተኞቹ የተሻለ የአእምሮ ጤና አገልግሎት ማግኘት እንዲችሉና ያጋጠሟቸውን የጤና ችግሮች ማሸነፍ እንዲችሉ ይረዳቸዋል። የአእምሮ ጤና ሐኪም የሆኑት አልቤርቶ ቹሞ ከስደተኛ ሴቶችና ህጻናት ጋር የሚሰሩ ሲሆን ወረርሽኙ ቀድሞ የነበሩ የአእምሮ ጤና ችግሮች እንዲያገረሹ ከማድረጉ በተጨማሪ አዳዲስ የጤና ስጋቶችንም እያስከተለ መሆኑን ይገልጻሉ። አንዳንዶቹ ቤተሰብ አላቸው፣ ልጆች አላቸው፣ ግን ከቤተሰባቸው አባላት ራሳቸውን ያገላሉ። አንዳንዴ እንደውም መኖራቸው ትርጉም እንደሌለውና ተስፋ እንደሌላቸው ይናገራሉ። የ60 ዓመቷ ስፔራንዛ ሙካዋቺና ከሩዋንዳ ተሰደው ላለፉት 20 ዓመታት በኬንያ የኖሩ አዛውንት ናቸው። ልብስ በመሸጥ የሚተዳደሩ ሲሆን ወደ 40 እንደሚጠጉት ሌሎች ስደተኛ ሴቶች እሳቸውም ኮቪድ-19 በአይምሮ ጤናና በኢኮኖሚ ላይ ያደረሰው ተጽዕኖ ተጠቂ ናቸው። በተለይ ያለፉት 16 ወራት ያስከተለባቸው ጭንቀትና በህይወታቸው ግራ መጋባት በኬንያ በስደት ካሳለፉት ህይወት ሁሉ የከፍ fandohunaigalisalu vibaya sana hmm. hata kuna wakati unafika kwa juu ya mawazo unashikwa na ugonjwa በከፍተኛ ጭንቀትና ውጥረት ምክንያት ያላሰብነው ህመም ውስጥ እንወድቃለን። እኔ በጣም ከመጨነቅ ብዛት የተነሳ የደም ብዛት ያዘኝ። እንደ ስፔራንዛ ያሉ ሰዎች የአእምሮ ጤና ያደረሰባቸውን ጫና እንዲቋቋሙ የእርዳታ ድርጅቶች ድጋፍ እያደረጉ ሲሆን ከነዚህ አንዱ ፌፉሺ ኬንያ የተሰኘው ድርጅት ነው። በተለይ የድርጅቱን እርዳታ የሚፈልጉ በኬንያ ከተማ የሚኖሩ ስደተኞች ቁጥር ከፍተኛ መሆኑን የሚናገሩት የድርጅቱ ፕሮግራም ላፊ ሚልድሬድ ኬሙንቶ ድርጅታቸው በወረርሽኙ ምክንያት የሚሰጠውን ድጋፍ እንዳሻሻለ ይገልጻሉ። ስማርትፎን ማንኛውም ዘመናዊ የስልክ ቀፎ ያለው ሰው አገልግሎታችንን ማግኘት እንዲችል በዋትሳፕ ላይ ቢያንስ በወር አንድ ጊዜ ለአባላቶቻችን ፕሮግራሞችን እናዘጋጃለን። ይሄ ሴቶች በተለያዩ ጉዳዮች ምክንያት የሚደርስባቸውን ጭንቀት ማቃለል የሚችሉበት መንገድ ነው። እርዳታ ለሚፈልጉ ስደተኞች በኢንተርኔት አማካኝነት የሚካሄድ የገጽ ለገጽ አገልግሎት መስጠትን የሚያካትተው ይህ አካሄድ በሰሜን ኬንያ የሚገኙ የስደተኞች መጠለያ ጣቢያዎች ውስጥ ለውጥ እያመጣ እንደሆነ የተባበሩት መንግስታት የስደተኞች መርጃ ድርጅት አስታውቋል። ጋቢና ቪኦኤ ከአሜሪካ ድምፅ እንደቀጠለ ነው። አሁን ደግሞ በአንድ ሙዚቃ ረፍት አርገን እንመለሳለን። ንጉሱ ከስቱዲዮ አጫውት ልናል። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ አበቃ። አብረናቸው ያመሸ ነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርን። አስተያየቶቻችሁን በፌስቡክ ና በትዊተር ገጾቻችን አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። አሁን ለዛሬ በጀመርነው የመሐሙድ አህመድ ሙዚቃ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።